ከዋሽንግተን ዲሲ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የሐሙስ ሐምሌ 2 2012 ዓ ም ዝግጅታችን ጀመረ። ታላቁ የኢትዮጵያ ህዳሴ ግድብ ውሃ መያዝ ጀምሯል። የሳተላይት ምስሎች ያሳያሉ። እንደዛ ብለህ መውሰድ ትችላለህ። ሳተላይቱን እንግዲህ አንተ ነህ እጁን ወስደ የሳተላይቱን መነሻ አድርገህ አንተ ነው ያቀረብከውና በዛ ደረጃ መውሰድ ይቻላል። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ናቸው። በአብይ ርዕስ ይዘናቸዋል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን፣ የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ንጉሡ ታምሬ በቅንብሩ አብሮኛለህ። ቨርጂኒያ ከሚገኘው መኖሪያው ነው እያቀናበረ ያለው ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ አየር ላይ እንደዋሉ ማዳመጥ ትችላላችሁ። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ። ጤና ስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂ ይታዬ ነኝ። በነ ጀኔራል ሰዓረ መኮንን ግድያ በተከሰሰው የአስር አለቃ መሳፍንት ጥጋቡ ላይ የሚያሰማውን የምስክርነት ቃል ማጠናቀቁን አቃቤ ሕግ አስታውቋል። ፍርድ ቤቱ ብይን ለመስጠት ቀጠሮ ይዟል። መለስካቸው አምሃ ከአዲስ አበባ ዝርዝሩን ይዟል። ሰኔ አስራ አምስት ቀን ሁለት ሺ አስራ አንድ አመተ ምህረት በአዲስ አበባ ከተማ በመኖሪያ ቤታቸው በተገደሉት የቀድሞ ኢትዮጵያ መከላከያ ዋና ኢታማዦር ሹም ጄኔራል ሰዓረ መኮንንና በሜጀር ጄኔራል ገዛ አበራ ግድያ በተከሰሰው አስር አለቃ መሳፍንት ጥጋቡ ላይ አቃቤ ህግ ሲያሰማ የነበረውን የምስክርነት ቃል እንዳጠቃለለ ዛሬ ለፍርድ ቤት ማስታወቁን ሰማን። አቃቤ ህግ አስራ ሰባት ምስክሮችን ለማሰማት አቅዶ እንደነበረ ቀደም ሲል ቢያስታውቅም ሰባቱን ምስክሮች ካሰማ በኋላ እስከዛሬ ያሰማቸው ምስክሮች የሰጡት የምስክርነት ቃል በበቂ ሁኔታ ክሱን እንደሚያስረዳበት በማመን ጠሪ ምስክሮችን እንደማይፈልጋቸው ተናግረዋል። ፍርድ ቤቱም ጉዳዩን መርምሮ ብይን ለመስጠት ለጥቅምት ሁለት ቀን ሁለት ሺ አስራ ሶስት ዓመተ ምህረት ቀጠሮ ይዟል። አቃቤ ህግ በዚህ መዝገብ ከአስራ ደቃ መሳፍን ጥጋቡ ጋር አስራ ሁለት ተጨማሪ ተከሳሾችን ከሶ የነበረ ቢሆንም የፖለቲካ ምህዳሩን ለማስፋት በማለት መንግስት ከወራት በፊት ከእስር እንደፈታቸው ይታወሳል። መለስካቸው አማሀ ለአሜሪካ ድምፅ ሬዲዮ የአዲስ አበባ። የኋሊት ጎታች የጭለማ ኃይሎች የዘላቂ ሰላም ፍሬዎቻችንን ለማበላሸት የመጨረሻ ሙከራ ሩጫ ላይ ቢሆኑም በታሪካዊው የሰላም ስምምነታችን ታላላቅ ክንዋኔዎችን አስመዝግበናል ሲሉ የኤርትራ የማስታወቂያ ሚኒስትር ተናገሩ። አቶ የማነ ገብረ መስቀል ይህን የተናገሩት የዛሬውን ኢትዮጵያና ኤርትራ የሰላም ስምምነታቸውን አስመራ ላይ የተፈራረሙበትን ሁለተኛ ዓመት መታሰቢያ ምክንያት በማድረግ በትዊተር ገጻቸው ባሰፈሩት ቃል ነው። የተመዘገቡት ስራዎች በማናቸውም የወቅቱን ሁኔታ ባገናዘበ መስፈርት ታላላቅ ክንዋኔዎች ናቸው ያሉት ሚኒስትሩ የተቀሩትም በሁለቱ ሀገሮች የጋራ ቁርጠኝነትና ፖለቲካዊ በጎ ፈቃደኝነት እንደሚሳኩ ጥርጥር አይኖረንም ሲሉ አስረድተዋል። የኢትዮጵያና የኤርትራ የሰላም ሂደት ለክልሉ ትብብር አመቺ ድባብ መፍጠሩን አቶ የማነ ገብረመስቀል አውስተዋል። እጅግ ከባድ ድህነት ላይ ባሉ የዓለም አካባቢዎች የኮቪድ -19 ወረርሽኝ የረሃብ ቀውሶችን አባብሷል ሲል ግብረሰናይው ድርጅት ኦክስፋም አስጠነቀቀ። ወረርሽኙ ባስከተላቸው ማህበራዊና ኢኮኖሚያዊ ጉዳቶች ሳቢያ በየቀኑ ቁጥሩ እስከ 12000 የሚደርስ ሰው በረሃብ ለህልፈት ሊዳረግ እንደሚችል ኦክስፋም አስታውቋል። ኦክስፋም ዛሬ ባወጣው ሪፖርት በዓለም ዙሪያ በዚህ የአውሮፓውያን 2020 ዓመተ ምህረት በወረርሽኙ ምክንያት በሚፈጠር የሰፋ ስራ አጥነት በምግብ ምርት መስተጓጎልና በረድኤት መቀነስ ምክንያት 122 ሚሊዮን ሰዎች ላይ የከበደ የረሃብ ቸነፈር ሊደቀን እንደሚችል ነው ያስጠነቀቀው። አለምን እያዳረሰ ያለው ኮቪድ-19 ወረርሽኝ የተጋለጡ ሰዎች ቁጥር ከ12 ሚሊዮን ማለፉን ይዞታውን የሚከታተለው የጆንስ ሆፕኪንስ ዩኒቨርሲቲው መረጃ ማዕከል አመልክቷል። በተረጋገጠ የቫይረሱ ተያዦች አሃዝ ብዛት ቀዳሚዋ በሆነችው በዩናይትድ ስቴትስ ቁጥሩ 3 ሚሊዮን 54695 ደርሷል። ትናንትና ብቻ በዩናይትድ ስቴትስ ከ60 ሺህ በላይ አዲስ ተያዦች ተገኝተዋል። በዓለም በጠቅላላው ካለው ቁጥር አንድ ሶስተኛውን መያዟ ነው። ካሊፎርኒያ፣ ቴክሳስ፣ ቴኔሲ፣ ዌስት ቨርጂኒያን ጨምሮ ቢያንስ አምስት ክፍለ ግዛቶች የትናንቱ የአንድ ቀን የኮሮና ቫይረስ አዲስ ተያዦች ቁጥር ከምንጊዜውም ትልቁ መሆኑን አሳውቀዋል። አሪዞና፣ ካሊፎርኒያ፣ ፍሎሪዳ እና ቴክሳስ የሆስፒታሎች የጽኑ ህሙማን ህክምና ክፍሎች እየሞሉ ወይም ሊሞሉ እየተቃረቡ መሆናቸውን እያስጠነቀቁ ናቸው። አውስትሬሊያ ደግሞ ሜልበርን ከተማ የአዲስ የቫይረሱ ተያዦች ቁጥር በአሳሳቢ ሁኔታ በማሻቀቡ የተነሳ ከትናንት ረቡዕ እኩለ ሌሊት ጀምሮ ለስድስት ሳምንታት የሚጸና ከቤት አትውጡ ትዕዛዝ ታውጇል። ለስራ ሐኪም ቤት፣ ትምህርት ቤት፣ ወይም ምግብ ለመግዛት ካልሆነ በስተቀር ከቤት መውጣት ይከለከላል። ይህ በዚህ እንዳለ የብራዚል ጋዜጠኞች ፕሬዚደንቱን ጄር ቦልሶናሮን ሊከሷቸው ነው ስለምን ኮሮና ቫይረስ እንደያዛቸው ካወቁ በኋላ እኛ ባለንበት የአፍና አፍንጫ መሸፈኛ ጭንብላቸውን አውልቀዋል ብለው ነው። ፕሬዚደንቱ ቫይረሱ እንደያዛቸው ማክሰኞ ዕለት ይፋ ያደረጉ ሲሆን ፌስቡክ ገጻቸው ላይ ሃይድሮክሲክሎሮኩዊን የተባለውን መድኃኒት ሲወስዱ የሚያሳይ ቪዲዮ አውጥተዋል። በጣም እያሻለኝ ነው ሲሉም ተሰምተዋል። ይሁን እንጂ ይህ መድኃኒትና ተመሳሳዩ ክሎሮኪንም ቢሆን ለኮሮና ቫይረስ ህሙማን ምንም እንደማይጠቅም እንዲያውም የጎንዮሽ ጠንቅ ሊያስከትል እንደሚችል በርካታ ጥናቶች ሲያመለክቱ ቆይተዋል። ኮቪድ-19ን ወደሚመለከት አዲስ ጥናት ስናልፍ በእድሜ የገፉ ሰዎች፣ ወንዶች በሚኖሩባቸው አካባቢዎች፣ በዘራቸው ወይም በብሄረሰባቸው ህዳጣን ማህበረሰብ አባላት የሆኑ ቀድሞውንም የተለያዩ እንደ ስኳር በሽታና ከባድ አስም የመሳሰለ ህመም ተጠቂ የሆኑ ሰዎች ከሌሎች ይበልጥ በኮቪድ-19 ምክንያት ለህልፈት ሊጋለጡ ይችላሉ ተባለ። ይህ ኔቸር የተባለው የሳይንስ መጽሔት ላይ የወጣው አዲስ ጥናት የብሪታንያ ተመራማሪዎች ለሦስት ወራት 17 ሚሊዮን ህሙማንን በመከታተል የደረሱበት ድምዳሜ እንደሆነ ነው የተዘገበው። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩናይትድ ስቴትስ ውስጥ በኮሮና ቫይረስ የሚያዙ ሰዎች ቁጥር በጣም እያሻቀበ ቢሆንም በበሽታው ምክንያት ለህልፈት የሚዳረጉ ሰዎች ቁጥር ደግሞ እንደቀነሰ ነው። ይህ ጥሩ ዜና ቢሆንም የወረርሽኙ አዋቂዎች ግን እሱን አሃዝ ካለ መጠን አካብዶ መመልከቱ እንደማይገባ እየመከሩ ናቸው። በኮሮና ቫይረስ የሚጠቃው ሰው ብዛት ካለፈው የአውሮፓውያን ሰኔ አጋማሽ አንስቶ አሻግቧል። የሰባት ቀን አማካይ የቫይረስ አዲስ ተጋላጮች ቁጥር ሃምሳ ሺህ ሲሆን ቫይረሱ በሚያስከትለው ኮቪድ-19 ምክንያት የሚሞቱት ሰዎች ቁጥር ደግሞ መቀነሱን ቀጥሎ በቀን ባማካይ አምስት መቶ ገደማ እንደሆነ ነው የተገለጸው። ሐኪሞች ግን ኮቪድ 19 ህሙማንን የሚገለው ከታመሙ ከበርካታ ሳምንታት በኋላ መሆኑን በመጠቆም ያስጠነቅቃሉ። ካለፉት ከሶስት ሳምንታት በፊት ሆስፒታል የሚገቡ ህሙማን ቁጥር እየጨመረ መሆኑንም ጠቁመዋል። በሌላ ዜና ፕሬዚደንት ዶናልድ ትራምፕ የሀገሪቱን ትምህርት ቤቶች መከፈት አስመልክቶ የቀረቡ ምክረ ሀሳቦችን በጣም የከበዱ ብዙ ወጪ የሚያስወጡና የማይሆኑ ሲሉ መንቀፋቸውን ተከትሎ የፌዴራሉ መንግስት የጤና ባለስልጣናት አዲስ ምክረ ሀሳብ ሊያቀርቡ እያዘጋጁ መሆናቸው ተገልጿል። ደቡብ ሱዳን ኮቪድ-19 ያስከተላቸውን ችግሮች ለመቋቋም እና ኢኮኖሚዋን ለማጠናከር ማዕከላዊ ባንኳ የወለድ መጠኑን ዝቅ አድርጓል። 13 ከመቶ የነበረውን ወደ 10 ከመቶ አውርዶታል። የሀገሪቱ የኢኮኖሚ ተንታኞች እርምጃውን በደስታ ተቀብለው ሲያበቁ፣ በሀገሪቱ ሰላምና መረጋጋት ካልሰፈነ ግን ይህ ብቻውን ውጤታማ አይሆንም ብለዋል። ናይጄሪያ የኮሮና ቫይረስ ስርጭትን ለመቆጣጠር ገደቦች ከጣለች ወዲህ ለመጀመሪያ ጊዜ የአገር ውስጥ በረራዎች መጀመራቸውን ባለስልጣናቱ አስታውቀዋል። የዋና ከተማዋ የአቡጃና የትልቋ ከተማ የሌጎስ አውሮፕላን ጣቢያዎች ከትናንት ጀምሮ ተከፍተዋል፤ ሌሎችም በዚሁ ሳምንት ውስጥ እንደሚከፈቱ ባለስልጣናቱ ጠቁመዋል። ዓለም አቀፍ በረራዎች ግን መቼ እንደሚጀመሩ የተገለጸ ነገር የለም። በአሁኑ ጊዜ ናይጄሪያ ውስጥ የተመዘገቡ የኮሮና ቫይረስ ተጋላጮች ቁጥር ከ30 ሺ በላይ ሲሆን እስካሁን 684 ሰዎች ለህልፈት ተዳርገዋል። የዩናይትድ ስቴትስ ጠቅላይ ፍርድ ቤት አሰሪዎች ለሰራተኞቻቸው ነጻ የወሊድ ቁጥጥር የጤና ዋስትና መስጠት አለባቸው ከሚለው በፌዴራሉ መንግስት የተደነገገ ግዴታ አስተዳደሩ በሃይማኖትና በስነ ምግባር ምክንያት ይህን ማድረግ የማይፈልጉትን አሰሪዎች ከግዴታው ነጻ ማድረግ ይችላል ሲል ውሳኔ ሰጠ። በዚህ በትናንቱ የጠቅላይ ፍርድ ቤቱ ውሳኔ ፕሬዚደንት ዶናልድ ትራምፕ ትልቅ ድል አስቆጥረዋል ተብሏል። ኦባማ ኬር ተብሎ የሚታወቀው በአቅም ተመጣጣኝ የጤና እንክብካቤ ዋስትና ህግ ስራ ላይ ከዋለበት ጊዜ ጀምሮ ባለፉት አስር አመታት በተደጋጋሚ የተደቀኑበትን የህግና የፖለቲካ ፈተናዎች ተቋቁመው መዝለቁ ሲታወስ በዚህ ብይን ግን ቁልፍ የሆነው የህጉ አካል ይዳከምበታል ተብሏል። የትራምፕ አስተዳደር እንደሚለው በዚህ ውሳኔ ቁጥራቸው ከ70ሺህ እስከ 126ሺህ የሚደርሱ ሴቶች በአሰሪ ወጪ የሚሸፈን የወሊድ ቁጥጥር ዋስትና ያጣሉ። ነቃፊዎች ግን ቁጥሩ ከዚህም ሊበልጥ ይችላል ነው የሚሉት። በመጨረሻም የሊቢያው ግጭት የባዕዳን ጣልቃ ገብነት ታይቶ በማያውቅ ሁኔታ በመባባሱ ምክንያት አሁን ከባድ ምዕራፍ ላይ ደርሷል ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ የጸጥታ ምክር ቤቱን አስጠንቅቀዋል። ባዕዳን ጣልቃ ገቦች በመጨረሻም የሊቢያው ግጭት የባዕዳን ጣልቃ ገብነት ታይቶ በማያውቅ ሁኔታ በመባባሱ ምክንያት አሁን የከበደ ምዕራፍ ላይ ደርሷል ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ የጸጥታ ምክር ቤቱን አስጠንቅቀዋል። ባዕዳን ጣልቃ ገቦች የመንግስታቱን ድርጅት ማዕቀብ ተላልፈው የተራቀቁ የጦር መሳሪያዎችና ቅጥረኛ ተዋጊዎችን ወደ ሀገሪቱ እያስገቡ ናቸው ብለዋል ጉቴሬሽ። አድማጮች ለዚህ ሰዓት ያለን ዜና በዚሁ ያበቃል። አመሰግናለሁ ቆንጂት፣ ለዜናው ቨርጂኒያ ከሚገኘው መኖሪያዋ ነው ቆንጂት ዜናውን ያሰማችን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ኸርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ሐምሌ 2 2012 ዓመተ ምህረት ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመት ይቻላል። በአንድ አገር ውስጥ በየትኛውን መልክ ከሚፈጸም የሰብአዊ መብቶች ጥቃት ህብረተሰቡን መከላከል የመንግስት ኃላፊነት ነው ሲሉ የሂውማን ራይትስ ዋች የአፍሪካ ቀንድ ዳይሬክተር ላቲሺያ ባይደር ተናግረዋል። ከመንግስት ነጻ የሆኑ የኤሌክትሮኒክስ ሚዲያዎች ሙያው የሚጠብቅባቸውን የጋዜጠኝነት ስነ ምግባርና ኃላፊነት በአግባቡ መወጣት አለባቸው ብዬ አምናለሁ። በዚህ ምሽት በስፋት ይመለሳሉ። አሁን የዛሬ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ታላቁ የኢትዮጵያ ህዳሴ ግድብ ውሃ መያዝ መጀመሩን የሚያሳዩ የሳተላይት ምስሎች ወጥተዋል። በሁለት ሳምንታት ጊዜ ውስጥ ይጠናቀቃል የተባለው የኢትዮጵያ የግብፅና የሱዳን የቀሪ ጉዳዮች ውይይት በአፍሪካ ህብረት አስተባባሪነትና ታዛቢነት እንደቀጠለ ነው። አሁን ስላለው ሁኔታ ወደ ኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ደውዬ አነጋግሬያቸዋለሁ። ጤና ይስጥልኝ አምባሳደር፣ ሰላም ናችሁ ወይ? ቪኦኤዎች፣ እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን። አምባሳደር ዛሬ የደወልኩበት ዋናው ምክንያት ከህዳሴ ግድብ እና ከአባይ ንግግሮች ጋር የተያያዘ ነው እና ምን ይመስላል በአሁኑ ጊዜ ያለው ሁኔታ? ላለፉት በርካታ ዓመታት ስናካሄደው የነበረው ሦስትዮሽ ድርድር አንዳንዴ እየተቋረጠ አንዳንዴ እየተጀመረ ሰሞኑን ቴክኒክ ውይይቱ ቀጥሏል። በሶስቱ ሀገሮች መካከል እስካሁንም ውይይቱ እየተካሄደ ነው ያለው በሶስቱም ሀገሮች ዴሌጌሽን የደረሱበትን መቋጫ እስካሁን አላወቅንም። በእኛ በኩል ያለን አቋምና ተስፋ ሁልጊዜም ይህ ድርድር እየተሳካ ይሆናል የሚል ነው። ድርድሩ ሁልጊዜም ጉዳዩ የሶስቱ ሀገሮች ስለሆነ ወንዙም አፍሪካዊ ወንዝ በመሆኑ በአፍሪካ ደረጃ እንዲያልቅ ነው እኛ ፍላጎት። በዚህ መሰረት እንግዲህ የአፍሪካ ህብረትን ባደረገው ጥረት ተደራዳሪዎቹ ሀገሮች ተስማምተው አሁን ድርድሩን ቀጥለዋል። እንግዲህ በሁለት ሳምንት ውስጥ ነው ድርድሩ ይጠናቀቃል የተባለው። ከዚህ ቀደም በተለያየ ጊዜ በተደረጉ ድርድሮች በበርካታ የቴክኒክ ጉዳዮች ላይ መቀራረቦች ታይተዋል። ነገር ግን በእኛ ምክንያት ሳይሆን በሌላው ምክንያት ነው ነገሩ ተቋርጦ ሌላ ጋር የተወሰደው። እኛ ነገሩ ተመልሶ ወደ እኛ ወደ ሶስታችን ወደ ባለጉዳዮቹ መምጣቱ በተለይ በአፍሪካ ማዕቀፍ መሆኑ በጣም ያስደስተናል። የምንደግፈው አቋም ነው፣ የያዝነውም አቋም ነው። በዚህ ውጤታማ እንደሆንም ፍላጎታችን ነው። ይሄው ነው። አምባሳደር፣ ለመሆኑ ግድቡ ውሃ መሙላት ጀምሯል እንዴ? በሁለት ሳምንት ውስጥ ይጀመራል ከተባለ ሳምንት አልፎታል። ደፍኒትሊ ያው ግድቡ ሲገነባ የነበረው ውሃ ለመሙላት ነው። ውሃ የመሙላቱ ነገር ቀደም ስል በተያዘለት እቅድ መሰረት መሙላት የሚጀምር መሆኑን የመንግስት ጠንኳራ አቋም ነው። ይህ አቋም ነው አሁን እየተጋፋበት ያለው። ቴክኒካሊ የቴክኒክ ሰዎች ናቸው ሊነግቡ የሚችሉት በምን ደረጃ ይሞላል እንዴት ይሞላል የሚለው ነገር። ግን በመሬ ደረጃ በአቋም ደረጃ የተያዘው መንግስት አቋም ጽኑ ነው አሁንም ለማለት ነው አንዳንድ የሳተላይት ፎቶዎች ወጥተው በተለያዩ ቦታዎች ላይ ሲንሸራሸሩ አይቻለሁኝ ግድቡ ውሃ መሙላት መጀመሩን እና ግድቡ ውሃ አቁሮ ያሳያሉ፣ እነዛ ስዕሎች። ይሄ ማለት ጀምሯል ማለት ነው፣ ውሃ የመሙላት ስራውን የኢትዮጵያ መንግስት። በዚያ ላይ ቅርበት ካላቸው ምንጮች ለግድቡ አንድ የሰማሁት በዚህ ባለፉት ቀናት ውስጥ ይሄ ከታወጀ ወዲህ እንኳን ባለው ጊዜ ውስጥ የሰላሳ ሜትር ከፍታ ተጨማሪ ግንባታ ተጠናቋል፣ ግድቡ ላይ የሚል መረጃ ነበረኝ። ትክክል ነው። ይህንኑ በሚመለከት ለተወካዮች ምክር ቤት ሰሞኑን ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድም ሰፊ መግለጫ ሰጥተው ነበር። አንተ ባነሳቸው መልክ ነው ግንባታው በተሳካ ሁኔታ በጣም በተፈለገ ሁኔታ መጠናቀቁን ነበረ አሹ ያደረጉት ለህዝባችንም የመሙላቱንም ነገር በዛው ደረጃ ያው መንግስት ቀደም ሲል የነበረ ነው አቋም አጥብቆ እንደሚገፋበት እና እንደሚተገብር ነው አሁን እንዳልከው እንግዲህ የሳተላይቶቹ የሚያሳያቸው ነገሮች ትክክለኛ ናቸው ብሎ መውሰድ የሚቻልበትም ሁኔታ አለ። ነገር ግን እኔ ሰርጎም ላይ ሙያውም ስለሌለኝና ሳተላይቱንም ስላላየሁም እንዲህ ነው ለማለት ሊያስቸግረኝ ይችላል። ነገር ግን ደፍኒትሊ የማሙላቱ ነገር የማይቀርለትና የሚኬድበት ነው ለማለት ነው። ስለዚህ የሳተላይት ምስሎቹ ግልጽ የሆኑ ስዕሎች ናቸው እና ያሉት በምንም መጠን በምንም ደረጃ ይሁን ውሃ መያዝ ጀምሯል ግድቡ ማለት ነው። ይህንን ነው እርስዎ የሚሉኝ? አሁን እንደዛ ብለን መውሰድ ትችላለህ። ሳተላይቱን እንግዲህ አንተ ኢሜጁን ወስዳ ሳተላይቱን መነሻ አድርገህ አንተና ያቀረብከውና በዛ ደረጃ መውሰድ ይቻላል። እሺ አምባሳደር፣ ውሃ መያዝ ከጀመረ ህዳሴ ግድብ እና ይህንን ካላስተባበሉልኝ የሳተላይት ምስሎቹ የሚያሳዩትን ለምንድን ነው የኢትዮጵያ መንግስት በይፋ ይህንን የማያሳውቀው? ለምንድን ነው የማያረጋግጥ? ወይ ወይ በዚ ከሊ እንግዲህ ይሄ ነገር እኮ በአቋም ደረጃ ተገልጿል እኮ ምናልባት ሰዓቱን ቀኑን እና እንደዚህ አይነት ነገር ውስጥ ዝርዝር ቴክኒካል ነገሮች ካልሆኑ በስተቀረ ግድቡ ግንባታው እንደተጠናቀቀ የሙሊቱ ሰዓት ሲደርስ ያለምንም ኮንዲሽን፣ ያለምንም ሁኔታ ሙሊቱ ይጀምራል የሚለው አቋም በቀደምም ክቡር ጠቅላይ ሚኒስትሩ ፓርላማ ላይ እንደ ህዝባቸው በፓርላማ አማካይነት እንደገና ያረጋገጡበት ነው። ስለዚህ ይህንንም እኔም በጥቅሉ ከማረጋገጥ ውጪ የሳተላይቱ ምስል ላይ ተንከርሼ ሳተላይቱ ትክክል ነው ትክክል አይደለም የሚለው ውስጥ መግባት አልፈለግኩም፣ አስፈላጊም አልመሰለኝም። የአፍሪካ ህብረት አደራዳሪ ነው ወይስ ከዚህ ቀደም ዋሽንግተን ላይ ታይቶ እንደነበረው በዓለም ባንክ እና በዩናይትድ ስቴትስ መንግስት ተወስዶ እንደነበረው ታዛቢ ነው በአሁኑ ጊዜ? የለም አሁንም ታዛቢ ነው። ከዚህ ቀደምም ቅድም እንዳልከው የዓለም ባንክም ሆነ የአሜሪከን መንግስት እኛ በታዛብነት ነው ሁኔታውን እንዲከታተሉ እሺ ብለን የገባንበት፣ ነገር ግን በኋላ ሁኔታው መልኩን የቀየረበት ሁኔታ ነው ያለው። አሁንም የአፍሪካ ህብረትም ቢሆን በታዛብነት ነው በታዛብነት ነው። እንግዲህ የታዛቢ ይሆን አንዳንዴ ይለጠጥና የማስተባበር የማገናኘት ሌሎች ሌሎች ስራዎችን የመስራቱ ነገር ይኖራል። ይሄ እንግዲህ ምናልባት በተደራዳሪዎቹ ፍላጎት እስከሆነ ድረስ ችግር የለም። ነገር ግን ሮላቸው የታዛቢነት ሚና ነው ያላቸው። ስለዚህ የካርቱሙ የመርሆች ስምምነት ገና እሱን ወደ ማንቀሳቀስ አልተገባም ማለት ነው ወል የካርቱሙ የመርሆች ስምምነት የመሪዎች ስምምነት ዴክላሬሽን ኦፍ ፕሪንስፕልስ የሚባለው እኮ ግድቡ እንደሚገነባ በግድቡ ዙሪያ ያሉትን ልዩነቶች ሶስቱ ሀገሮች በሶስትዮሽ መድረኮች እንዲፈቱ፣ በሶስትዮሽ መድረክ መፍታት ያልቻሉትን ነገር ለመሪዎች እንዲያቀርቡ በጣም ከዛ ካለፈ በጣም ከዛ ካለፈ እና ካስቸገረ ሶስቱ ሀገሮች በሚስማሙባቸው አደራዳሪዎች አማካኝነት ድርድር ውስጥ ከፈለጉ እንዲገቡ የሚል ነው። ባለው ሁኔታ ባለው ሁኔታ በሶስትዮሽ ደረጃ ድርድሩ ወደ ሶስትዮሽ ስለተመለሰ እና በሶስትዮሽ ደረጃ ድርድር እየተካሄደ ያለበት ሁኔታ ነው ያለው። ያው በዛ በካርቱሙ ዲክላሬሽን ኦፍ ፕሪንስፕልስ ሁለት ሺ አስራ አምስት ሶስቱ ሀገሮች መሪዎች በተፈራረሙት ስምምነት ፍሬምወርክ ነው አሁንም እየተሰራ ያለው ለነት የጸጥታ ጥበቃ ምክር ቤት ውስጥ አቋም ምን ይመስላል ግብጽ ወደዛው ሄዳ ስለነበር እና ማንሳቷንም ጥያቄዋን የሰማ ነው ነገር ስለሌለ ለጸጥታ ጥበቃ ምክር ቤት ያለፈው ሰኞ ሳምንት ጉዳዩን አንስቶ ተነጋግረው ነበር ያው በርካታ ሀገሮች ናቸው ወደ አስራ አምስት የሚሆኑት ገቢዞቹ ተወካዮች ስቴትመንት ነበር ሲሰጡ የነበረው ጉዳዩ ላይ ግብጾች ጉዳዩን ያቀረቡት የህዳሴ ግድብ የዓለም የሰላም ስጋት ነው ስለሆነም አጀንዳ ተይዘው በጸጥታ ጥበቃ ምክር ቤት ውይይት ይደረግበት የሚል ነው። በዚህ ደረጃ ግን የጸጥታ ጥበቃ ምክር ቤቱ የተለያዩ አባላት ተወካዮች ያደረጓቸው ንግግሮች በደንብ እንዳስቀመጡት የግድቡ ጉዳይ ያንን ሜሪት እንደማያደርግ ያለን የጸጥታ ስጋት መሆን እንደማይችልና በዚያ ደረጃ በአጀንዳ መያዝ እንደሌለበት፣ በተቻለ መጠን ይሄ ጉዳይ በነበረው መድረክ በሦስትዮሽ መድረክ እንዲያልቅ የሚል ነው የብዙዎቹ ሀገሮች ስቴትመንት። የብዙዎቹ ከዚህ ትንሽ ፈንገጥ ብለው ሌላ ሌላ ወጣ ያሉ ሀሳቦችንም ያቀረቡ የሉም ማለት አይደለም። አንዳንድ አባል ሀገሮች ምክንያቱም አስራ አምስት ናቸው ጸጥታ ጥበቃ ምክር ቤት አባላል አባላት ከዋና ዋናዎቹ ድምጽ ቬቶ ፓወር ካላቸውና ከሌላቸው ጋር ማለት ነው። በአጠቃላይ ይሄ ጉዳይ በሶስትዮሽ ደረጃ እንዲያልቅ የሚለውን ፍላጎት ነው ሪዛውንድ ግንሊ አባላቱ ያቀረቡትና ስለዚህ ያንን በዛ ደረጃ ማየቱ ነው የሚቻለው። አሁን ጉዳዩ ሂደቱ ያለው ከዛ ሄድ ወጥቷል። ይህም ደግሞ በኢትዮጵያ በኩል በግልጽ ተገልጿል፣ በጽሁፍም በውጭ ጉዳይ ሚኒስትራችን የግድቡ ጉዳይ ልማት ጉዳይ እንደሆነ ይሄ ከዓለም ጸጥታ ስጋት ጋር ምንም ተያያዥነት እንደሌለው በምንም ሁኔታ በዛ ደረጃ በጸጥታው ጥበቃ ምክር ቤት የዓለም የጸጥታ ስጋት ሆኖ እንደ አጀንዳ መያዝ እንደሌለበት በስፋት በኢትዮጵያ በኩልም ቀርቧል። በእኛ አሴስመንት የብዙ አይጎሮች ስሜት ከምናራምደው አቋም ጋር የተያያዘ ነው። እኛ ጉዳዩ ወደ አፍሪካ መመለሱና በአፍሪካ ማዕቀፍ በእኛ ደረጃ ማለቁን የምናራም ስናራምደው የነበረው ፕሪንሲፕል አቋማችን ነው። አሁንም ይሄ አቋም ተግባራዊ ይሆናል ብለን ነው ተስፋ የምናደርገው። ለመሆኑ አሁን ድርድሮቹ እየተካሄዱ ከሆነ የግብፅም ይሁን የሱዳን ጠባያቸው እንዴት ነው? ከዚህ በፊት ብዙ ጊዜ ድርድሮች ይነሳሉ፣ ይፈርሳሉ፣ ስምምነት ላይ ይደረሳል፣ ተደረሰ ተባለ፣ ወደኋላ ይመለሳል። እንዴት ነው አሁን የሁለቱ ሀገሮች ደግሞ፣ በተለይ የግብፅ ጠባይ፣ ሀሳብ ወል ወደ መጨረሻ የጠቀስኩ ሀገር ያው ባህሪው የታወቀ ነው። ከዚህ በፊት ክሮኒክ የሆነ ተከታታይ የሆነ ባህሪ አለ፣ የሚታይ ባህሪ በአንድ በኩል መደራደር ድርድሩ ሳይጀመር ወይም ሳይቋጭ ወጥቶ ሌላ ጋር ደግሞ አቤቱታ ሌላ አካል ጋር ማቅረብ በተለያየ ሜዳ የተለያየ ኳስ የመጫወት ዝንባሌ እና ባህሪ የነበራቸው ነው። አሁንም ይሄ አለ። በሚዲያም ኤሊቱም፣ አካባቢ መንግስትም አካባቢ እንዲህ አይነት ነገሮች ይታያሉ። እኛ ይህን እንችለን ነው፣ የለም ይሄ ጉዳይ እንደዚህ መሆን የለበትም፣ በእኛ ደረጃ ቢያልቅ ነው የሚሻለው ይሄ ውሃ የኛ ንብረት ነው፣ የኛ ሀብት ነው። በጋራ ሀብት በጋራ የምንጠቀምበትን ፍትሐዊ አጠቃቀም ስልት ሊኖረን ይገባል። እንዲህ አይነት ተሞክሮ አለን። እዚሁ በአፍሪካ ደረጃን እንጨርሰው የሚል ነው እናንተና መንጎዳ አንፈልግም እያል ለታችኞቱ ተፋሰሱ ሀገሮች ለበርካታ ዓመታት እንግዲህ ግድብ ከተጀመረበት ጊዜ ጀምሮ እነሱ ጋር ኮንፊደንስ እንዲጨምር የማድረግ ስራ በተከታታይ እየሰራ ነው። ይህ እንግዲህ ኢትዮጵያ ካላት መተማመን መተማመን እንዲኖር እምነት እንዲኖራቸው ይሄ ግድብ ለጋራ ጠቀሜታ ነው፣ ለትብብር ነው እንጂ በፍጹም እናንተን የሚጎዳበት ምንም አይነት ነገር የለም፣ እንዲህ አይነት ፍላጎት ኢትዮጵያ የላትም የሚለውን ነገር በተደጋጋሚ ለነሱም፣ በእነሱ የተዛቡ መረጃዎች የተለየ ስሜት ላለውም ለአለም አቀፍ ህብረተሰብ፣ የማስረዳቱን ስራ ቀጥለናል። ይህንን አጠንክረን አሁንም እንሄድበታለን። እውነታው ፕሪቬል ያደርጋል ብለን ተስፋ እናደርጋለን። እና እንዴት ነው አሁን ያለው ሁኔታቸው? አሁን ያለው አያያዛቸው እርስ በቅርበት እንደው ሲገል ወለ እንግዲህ አሁን ድርድር ላይ ስለሆነ ያለው ድርድሩን ውጤት ከማወቅ በፊት መገምገም ፌር ስለማይሆን ሆፕፉሊ ውይይት ላይ ነው ያሉት። ውይይቱን ቀጥሏል። ሰሞኑን ቴክኒክ ኮሚቴ በቴክኒክ ጉዳዮች ላይ ሲወያይ ቆይቷል። ቴክኒኩ ጉዳይ ካበቃለት በኋላ ደግሞ ወደ ህጋዊ ጉዳዮች ሊገል ጉዳዮች ይገባሉ። አንግ ተስፋችን በስምምነት ይቋጫል የሚል ነው። ይሄ ደግሞ ለሁሉም የጋራ ጥቅም ጥሩ ነው የሚል አቋም ነው ያለን። እሺ፣ አምባሳደር ዲና ሙፍቲ በጣም አድርጌ አመሰግናለሁኝ ለጊዜው ለማብራሪያው። ሰለሞን፣ እኔም በጣም አመሰግናለሁ። በርቱ። በርታ። ከአሜሪካ ድምጽ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርእስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። አርቲስት ታጫሉ ሁንዴሳ ግድያና ግድያውን ተከትሎም ከተፈጠረው ሁከትና ጥቃት ጋር ተያይዞ እስካሁን አራት ሺ ሰባት መቶ ሰዎችን አዲስ አበባና ኦሮሚያ ክልል ውስጥ በቁጥጥር ስር መዋሉን የኢትዮጵያ መንግሥት አስታውቀዋል። በሌላ በኩል ጠቅላይ አቃቢ ሕግ ከዚሁ ጉዳይ ጋር አያይዤ እፈልጋቸዋለሁ ያላቸውን የፖለቲካ ፓርቲዎች መሪዎችን ያሰረ ሲሆን የተያዙት የፖለቲካ መሪዎች እስካሁን በጠበቃ መጎብኘት እንዳልቻሉ ባልደረቦቻቸውና ጠበቆቻቸው እየገለጹ ነው ሲሆን ግርማ ዝርዝራላት የባልዳራ ስለ እውነተኛ ዴሞክራሲ ተጠባባቂ የህዝብ ግንኙነት ኃላፊ አቶ ገለታው ዘለቀ የፓርቲውን መሪ እስክንድር ነጋን ጨምሮ የታሰሩትን ሰዎች ከቤተሰብ ውጪ ጠበቃ ሊያገኛቸው አልቻለም፣ የእስር ቤት አያይዛቸውም ተገቢ አይደለም ብለዋል። እስክንድርን ትንታየውን፣ እና ቀለብን ግንቢኒያም የተባለ የፓርቲያችን አደራጅ አራት ሰዎች ተይዘው ታስረዋል። እነዚህ የታሰሩ አባል አባላቶቻችን በአሁኑ ሰዓት በአዲስ አበባ ፖሊስ ኮሚሽን ወይም ማዕከላዊ የሚባለው እስር ቤት ነው ያሉት። ለምን እንደታሰሩ የምናውቀው ነገር የለም። ነገር ግን ከያዙ ጀምሮ በተለይ እስክንድር ከቢሮ ነው የጎጠቱ እየደበደቡ የወሰዱት ስንታየውንም ከመንገድ ወስደው እዛ እንደደበደቡት ነው የነገሩም። አሁን ያሉበት ሁኔታ ደግሞ ከምንም በላይ አሳሳቢ ሁኔታ ላይ በሆኑ ነው። እስክንድርም ስንታየውም የሚናገሩት በተለይ ሁለቱም በጣም ሲል አየር ማያስገባ ጠባብ እስር ቤት ውስጥ ነው ማዕከላዊ ያሉት እና እንደውም ስንታየውም መተንፈስም እያቃተና ያለው እና ባካችሁ ለኢትዮጵያውያን አሳውቁልን የሚል መልእክት አስተላልፏል። በአጠቃላይ በጣም በዓለም አቀፍ ሕግም በኢትዮጵያ ሕግም ተቀባይነት የሌለው ካያያዙ ጀምሮ በምንም መንገድ ተጠርጥረው ሊያዙ የማይችሉ በጣም ሰላማዊ የሆነ ፓርቲ ነው የኛ ፓርቲ። ነገር ግን የፖለቲካ ጥላቻ ስላለዋቸው ስላለው ብቻ መንግስቶች ወስዶ እንዲህ አይነት ሁኔታ እያሰቃያቸው ይገኛል። በሌላ በኩል በትላንትናው እለት ያነጋገርናቸው የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ዶክተር ዳንኤል በቀለ እስረኞቹን እንደ ጎበኙ ገልጸውልናል። በተያያዘም የኢትዮጵያውያን ሀገር አቀፍ ንቅናቄ ሊቀመንበር አቶ ይልቃል ጌትነት ጠበቃ አቶ አዲሱ ጌታነ ደንበኛቸውን ማግኘት እንዳልቻሉ ከትላንት በስቲያ ገልጸውልን ነበር። አጠቃላይ የነበረው ሁኔታ እኔ ከሱ ጋር በአካል ስላልተገናኘን ምን ነበር ሚለውም የሚለውም በደንብ ማወቅ አልቻልኩም። ግን ከዛ በኋላ ጉዳዩን እንደተበቃ ለመከታተል ሞክሬ ነበረ። መኖሪያ ቤቱ ጋር ሀሙስ ዕለት ባለፈው ሳምንት ሀሙስ ዕለት ምሽት ላይ ነው ከመኖሪያ ቤቱ ከአንድ ወንድ ወንዳላትናከው ከሚባል ልጅ ጋር በመኖሪያ ቤቱ ያለ ነው የወሰዱት። በነጋተው አርብ ዕለት መኖሪያ ቤቱ እንዲሁ ተፈተሸዋል። እስካሁን ድረስ ግን በአካልም እሱ ማግኘት አይቻልም። ልብስም አይገባለትም ምግብም አይገባለትም። ፍርድ ቤትም መቅረቡን ማረጋገጥ አልቻልም እና እውነት ለመናገር እስካሁን ባለው ነገር በህይወትም ሆነ መኖሩን ምን ላይ ምን እንደደረሰበትም ማወቅ አልተቻለም ሲሆን በመንግስት በኩል የተሰጠ መግለጫ አለ። በመንግስት በኩል እኛ እስካሁን ድረስ ልክ መያዙ እንዳረጋገጥ እና ቤቱ በተፈተሸበት ሰዓት ቤት ውስጥ የነበሩ ሰዎች ስለነበሩ ቀጥታ ወደ ሶስተኛ ጣቢያ ነው የሄድነው። ፒያሳ አካባቢ የሚገኘው ሶስተኛ ጣቢያ ላይ ኢትዮጵያን ስናይ የስም ዝርዝሩ አለ ይልካል ቤትነት እዚህ በእኛ ውስጥ ነው ብለው እዛ መንግስት ያሉት ተረኛ ፖሊሶች ነግረውናል። ስም ዝርዝሩን አይተነዋል። ግን በምግብ እንዲገባለት፣ አልባሳትም እንዲገባለት የአያያዝ ሁኔታ ሙሉ እንድናውቅ ጥያቄ አቅርበን ነበረ፣ ግን ሊያገናኙን አልቻሉም። መኖሩን ብቻ ከመናገር ያለፈ ከሱ ጋር መገናኘት አልቻልንም። በግልጽም እንዲህ ነው ብለው መግለጫ ሊነግሩን ያቻሉም ግን እዚያ ያሉት የታቢያ ኃላፊዎች የሶስተኛ ታቢያ ኃላፊዎች እንዳለ መጠየቅ እንደማይቻል በአዋጁ ምክንያት መጠየቅ እንደማይቻል ነገሩን። ግን በተመሳሳይ የተያዙት ሌሎች የኦፔኮ እና የባልደራስ አመራሮችም ቤተሰብ ስለሚጠይቃቸው ምግብም ስለሚገባናቸው የእሱ በተለየ ሁኔታ መከልከል እንደሌለበትን የኃላፊውን አናግሬው ነበረ። ግን ነገ መፍትሄ ሊከተና አልቻለም። ለኢትዮጵያ የሰብአዊ መብት ኮሚሽንም ሪፖርት አቅርብ ያለው ከዶክተር ዳንኤል ጋር በተደጋጋሚ ጊዜ የተገባውያ ነው። እንደዚህ ምግብም እንዲገባለት ልብስም እና ከቤተሰቦች እና ከዘመዱ ጋር እንዲገናኝ ከጠበቃው ጋር ከኔም እንዲገናኝ እንዲያደርግልኝ ለዶክተር ዳንኤልም ተደጋጋሚ ጊዜ ጠይቄው ነበረ። እሱም ጠይቋቸዋል። ግን ለማገናኘት እስካሁን ፈቃደኛ ያለሆነ ሁኔታ ቢያጋዞች። በተመሳሳይ የኦፌኮ መሪ ፕሮፌሰር መረራ ጉዲና የፓርቲያቸው ከፍተኛ አመራሮች መታሰራቸውንና ከቤተሰባቸው ውጪ በጠበቃ መጎብኘት እንዳልቻሉ መግለጻቸው አይዘነጋም። አያይዘውም መንግስት ሰዎችን በማሰር በሚወስደው እርምጃ የሚመጣ መፍትሄ እንደሌለ ገልጸው መፍትሄው ብሔራዊ እርቅ ነው ብለዋል። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ ችግሮችን በህግ አግባብ እንጂ በሽማግሌ መፍታት እንደማይቻል መናገራቸው አይዘነጋም። በአንድ አገር ውስጥ ህብረተሰቡን በየትኛው መልክ ከሚፈጸም የሰብአዊ መብቶች ጥቃት መከላከል የመንግስት ኃላፊነት ነው ሲሉ የሂውማን ራይትስ ዋች የአፍሪካ ቀንድ ዳይሬክተር ለቲሺያ ባይደር ተናግረዋል። የአርቲስት ሀጫሉ ሁንዴሳን መገደል ተከትሎ ኦሮሚያ ውስጥ ኦሮሞ ባልሆኑ ሰዎች ላይ ደርሰዋል የተባሉትን የሰብአዊ መብቶች ጥሰቶችና ጥቃቶች እያጣሩ መሆናቸውንም ገልጸዋል። የኢንተርኔት መዘጋት ስራቸውን አስቸጋሪ እንዳደረገባቸውም ተናግረዋል ባይደር። የሂውማን ራይትስ ዋች አፍሪካ ቀንድ ዳይሬክተር ሌቲሺያ ባይደርን ያነጋገረችው ስምኝሽ የቆየነች ቀጥሎ ይቀርባል። ሲንስ ኪሊንግ ኦፍ ሀጫልኩንዴሳ ላስት ማንደይ ር ድምጻዊ ሀጫልኩንዴሳ ባለፈው ሳምንት መገደሉ ከተነገረ በኋላ የኢትዮጵያ መንግስት ሀገሪቱ ውስጥ የተለያዩ እርምጃዎችን እየወሰደ ይገኛል። እነዚህን እየተወሰዱ ያሉ እርምጃዎች ሂውማን ራይትስ ዋች እንዴት አያቸዋል? በመጀመሪያ ደረጃ ኢንተርኔት ሙሉ ለሙሉ መዘጋቱን ቤተሰብ እርስ በርስ እንዳይገናኝ ከማድረግ አንስቶ የተለያዩ ችግሮችን ፈጥሯል። በተለይ ባልተረጋጋ ሁኔታ ውስጥ ተቃውሞዎችና ረብሻዎች በሚካሄዱበት ወቅት ሰዎች መረጃን ማግኘት አለባቸው። በኢትዮጵያ በውይይት መፈታት ያለባቸው ተገቢ የሆኑ ቅሬታዎች እየቀረቡ ነው። ስለዚህ መንግስት ትክክለኛውን መረጃ በወቅቱ ለሰዎች መስጠት መቻል አለበት። ባለፉት ጥቂት ቀናት ውስጥ ያነጋገርናቸው ሰዎች ኢንተርኔት መዘጋቱና መረጃ አለመኖሩ ለግምታዊ አስተሳሰቦችና ለተዛቡ መረጃዎች እንዳጋለጧቸው ነግረውናል። ስለዚህ መንግስት የዘጋውን ኢንተርኔት በአስቸኳይ መክፈት ይኖርበታል። የኢትዮጵያ መንግስት የኢንተርኔት አገልግሎቱን ለማቋረጥ የተገደደው የጥላቻ የሁከትና የግድያ ቅስቀሳ መጠቀሚያ በመሆኑ ነው ብሏል። በእርግጥም እንደምናየው በተለያዩ የማህበራዊ ድህረ ገጾች ላይ የጥላቻ ንግግሮች፣ ህብረተሰቡን እርስ በርስ የሚያጋጩ መልእክቶች ይሰራጫሉ። ያንን ተከትሎ በሀገር ውስጥ ሰዎች ማንነታቸው ላይ መሰረት ያደረገ ጥቃት እየደረሰባቸው ነው። ኢንተርኔት በዚህ መልኩ ለጥፋት ሲውል መንግስት ምን አይነት እርምጃ መውሰድ ነበረበት? መረጃ በየትኛውም መንገድ ቢሆን መውጣቱ አይቀርም። ነገር ግን እየሆነ ያለው ትክክለኛና የተጣራ መረጃ ማግኘት አዳጋች እንዲሆን ማድረግ ነው። መረጃን በማጣራት ረገድ መንግስትም የድረ ገጽ ድርጅቶችም የየራሳቸው ድርሻ አላቸው። በተለይ በኢንተርኔት ዙሪያ ያሉ ባለሙያዎች ችግር ያለባቸውና ግጭት የሚያነሳሱ መረጃዎች ሪፖርት እንዲደረጉ የማድረግ ኃላፊነታቸውን መወጣት አለባቸው። ሕብረተሰቡም ቢሆን በዚህ ጉዳይ ላይ ተሳታፊ መሆን አለበት። ነገር ግን አሁንም ኢንተርኔት ባለመኖሩ ይህን ኃላፊነት መወጣት አይችልም። ችግር ያለባቸውን መረጃዎች ስናጠራ አስፈላጊ የሆኑ መረጃዎችንም ጠቅልሎ በሚያጠፋ መልኩ መሆን የለበትም። የጥላቻ ንግግሮች ወይም የሀሰተኛ መረጃ ስርጭት ራስ ምታት የሆነው ለኢትዮጵያ ብቻ ሳይሆን ለዓለምም ጭምር ነው። ነገር ግን እንደ ኢትዮጵያ ባሉ ያላደጉ ሀገራትና ህብረተሰብን ሙሉ ለሙሉ ከጥቃት መጠበቅ የሚችል የተጠናከሩ የህግ ተቋማት የሌላቸው ሀገሮች ኢንተርኔትን ሳያቋርጡ በህዝባቸው ደህንነት ላይ የሚነጣጠሩ ሀሰተኛ መረጃዎችን ለመዋጋት የሚችሉባቸው መንገዶች ምንድን ናቸው? በመጀመሪያ አንድነትን የሚጻረሩ ንግግሮችን ከሚያደርጉ የመንግስት አካላት ጀምሮ ያልተገቡ መልእክቶችን የሚያስተላልፉ የተለያዩ መንገዶችን ለማስቆም ህብረተሰቡ መሀል ሆኖ ይህን የሚከታተል ጠንካራና የተሳሰረ የሲቪክ ማህበረሰብ መገንባት አለበት። ይህን በማስቆም ረገድ ሌላው ትልቅ ኃላፊነት ያለባቸው ደግሞ እንደ ፌስቡክ ያሉ ኩባንያ ክፍያዎች ናቸው። ፌስቡክ ሀገር ውስጥ ያለውን ሁኔታ የሚከታተሉና የሚረዱ አመጽ የሚያነሳሱ መልእክቶችን ሪፖርት የሚያደርጉ ሰዎች ሊኖሩት ይገባል። ሌላው በዚህ ወቅት መንግስት የወሰደው እርምጃ በሀገር ውስጥ ሆነው ይሰሩ የነበሩ ነገር ግን ልክ በሩዋንዳው የዘር ጭፍጨፋ ጊዜ የነበረውን አይነት ህዝብ ከህዝብ የሚያጋጩ የጥላቻ ንግግሮችን ያሰራጩ ነበር ያላቸውን የሚዲያ ተቋማት መዝጋት ነው። የእናንተ ተቋም በአጠቃላይ የሚዲያ ተቋማት መዘጋታቸውን ይቃወማል። ነገር ግን የመንግስት ጥቃት መሳሪያ ሆነዋል ያላቸውን ጣቢያዎች መዝጋቱን እንዴት ታዩታላችሁ? I think independent broadcasting organizations should live up to their professional and ethical responsibility. ከመንግስት ነጻ የሆኑ የኤሌክትሮኒክስ ሚዲያዎች ሙያው የሚጠብቅባቸውን የጋዜጠኝነት ስነ ምግባርና ኃላፊነት በአግባቡ መወጣት አለባቸው ብዬ አምናለሁ። ስለዚህ በተለይ በተለያዩ የህብረተሰብ ክፍሎች መካከል አለመግባባቶች ባሉበት በአሁኑ ወቅት ጸብን የሚያነሳሱ መልእክቶችን የሚያስተላልፉ ሰዎች የአየር ሰዓት መስጠት የለባቸውም። ነፃ ሚዲያ ቢሆኑም እነሱም የሚሰሩት በተመሳሳይ ያልተረጋጋ ሁኔታ ውስጥ በመሆኑ ሙያዊ ኃላፊነት አለባቸው። ስለዚህ መንግስት እንደዚህ አይነት የጥላቻ ንግግርንና ጸብ የሚያጭሩ መልእክቶችን የሚያስተላልፉ የሚዲያ ተቋማትን መዝጋቱ ትክክል ነው ብላችሁ ታምናላችሁ? አሁን ለዚህ ምላሽ መስጠት ይከብደኛል። ምክንያቱም ኢንተርኔት በመዘጋቱ ምክንያት ምን እንደተባለ ምን አይነት መልዕክት እንደተላለፈ በትክክል መረዳት አልቻልንም። ነገር ግን እንደዚህ አይነት አስቸጋሪ ሁኔታዎች ሲፈጠሩም እንኳን በአንድ ጊዜ ሚዲያዎቹን ከመዝጋት እና ጋዜጠኞችን ከማሰር ይልቅ መንግስት ነገሩን በተለየ መልኩ ሊያስተናግድባቸው የሚችሉ ሌሎች መንገዶች ችግሮች ሊኖሩ ይገባል። በኢትዮጵያ አለመረጋጋት ከተፈጠረበት ባለፈው ሳምንት አንስቶ በኦሮሚያ ክልል ውስጥ ያልታወቁ ቡድኖች ዘርና ሃይማኖትን መሰረት አድርገው ጥቃት ማድረሳቸው እንዲሁም ከመቶ በላይ ሰዎች መገደላቸውና ንብረት መውደሙ እየተዘገበ ነው። ሂማን ራይትስ ዋች መንግስት ለተቃውሞ ሰልፍ በወጡ ሰዎች ላይ ጥቃት ማድረሱን አውግዞ መግለጫ ቢያወጣም ስለ እነዚህ ግድያዎች ግን እስካሁን ምንም አላለምና ምላሻችሁ ምንድን ነው? ኦሮሚያ ውስጥ ኦሮሞ ባልሆኑ ግለሰቦች ንብረት ላይ የደረሰውን ጉዳት ስንመዘግብ ቆይተናል። አሁን በተጨማሪ በአርሲና ባሌ ዞኖች ደረሱ ስለሚባሉት ግድያዎች እያጣራን ነው። ባለፈው ዓመት ጥቅምት ላይም ተመሳሳይ ከተሞች ውስጥ በሚኖሩ ኦሮሞ ያልሆኑ ሰዎች ላይ ጥቃት መድረሱን መዝግበን ነበር። ነገር ግን አሁንም የኢንተርኔት መዘጋት የማጣራት ስራችንን እያጓተተው ነው። ግን እኮ እነዚህ ጥቃቶችና ግድያዎች የተፈጸሙት ቀድሞውንም የኢንተርኔት አገልግሎት በስፋት በማይገኝባቸው የገጠር ከተሞች ውስጥ ነው። ስለዚህ እንደዚህ አይነት ቦታዎች ላይ የሚፈጸሙ የሰብአዊ መብት ጥሰቶችን አትዘግቡ ማለት ነው ወይስ መረጃ በምን መልኩ ነው የምትሰበስቡት? እያወራን ያለነው በተለያዩ የገጠር ከተማዎች ላይ ስለተፈጸሙ ጥቃቶች ነው። መጀመሪያ የት ምን እንደተፈጠረ ማወቅ አለብን። ከዛ ስልኮች እንደውላለን። አሁን ግን ቀጥታ ስልክ መስመሮችን ማግኘት እጅግ አስቸጋሪ ነው። በነዚህ ቦታዎች ላይ ግን በመንግስት ታጣቂዎች ስለደረሱ ጥቃቶች መግለጫ አውጥታቸዋል። መንግስትን ብቻ የሚከሱ መግለጫዎችን እያወጣችሁ በሌላ ቡድኖች የሚፈጸሙ ጥቃቶች ላይ ዝም ማለታችሁ ሂዩማን ራይትስ ዋች ወገንተኛ ሆኖ እንዲታይ አያደርገውም? የሰብአዊ መብት ጥበቃ በዋናነት የመንግስት ኃላፊነት ነው። መንግስት ወንጀል እንዳይሰራ በየትኛውም የአገሪቱ ክፍል የሚኖሩ ቁጥራቸው አናሳ የሆኑ ብሔሮች ጥቃት እንዳይደርስባቸው፣ ንብረታቸው እንዳይጠፋ ከለላ መስጠት አለበት። እኛ እንደ ሰብአዊ መብት ተከራካሪ ድርጅት በሰብአዊ መብት መርሆች መሰረት ነው የምንሰራው። ያ ደግሞ መንግስትን ኃላፊ አድርጎ የሚጠይቅ ነው። ደግሞ የማስታወስ የምፈልገው ባለፈው ጥቅምት መንግስት ከበቂ በላይ ኃይል ተጠቅሞ በአምቦ ያደረሰውን የመብት ጥሰት እና በብሔሮች መካከል በነበረ ግጭት በዶዶላ የተፈጸሙ ወንጀሎችና የንብረት ውድመቶችን መዝግበናል። ሚስ ባይደር ጊዜውን ሰጥተው ለጥያቄዎቹ የምላሽ ስለሰጡኝና ስለነበረን ቆይታ አመሰግናለሁ። እኔም አመሰግናለሁ። አመሰግናለሁ ስመኝሽ፣ ወደ ተከታዩ ዘገባ እንለፍ። አመሰግናለሁ አዲስንና ስመኝሽን። ወደ ተከታዩ ዘገባ እንለፍ። የአርቲስት ሃጫሉ ሁንዴሳን ሞት ተከትሎ በምስራቅ ኢትዮጵያ ተፈጥሮ ከነበረው አለመረጋጋት ጋር ተያይዞ መንገዶች በመዘጋጋታቸው የአትክልትና የፍራፍሬ ውጤቶች ዋጋ መናሩ ተገልጿል። ይሁንና ከትናንት ጀምሮ መረጋጋት በመታየቱ መንገዶች መከፈት መጀመራቸውንና የአትክልትና የፍራፍሬ ዋጋ ላይም የመሻሻል አዝማሚያ የታየ መሆኑን ሪፖርተራችን አዲስ ቸኮል ከድሬዳዋ ባጠናቀረው ዘገባ ይናገራል። ስመኝሽ የቆየ አዲስን በስልክ እናግረዋለች። ቀጥሎ ይቀርባል አዲስ እንደምናመሸ እግዚአብሔር ይመስገን እንደምን አለች እግዚአብሔር ይመስገን እንግዲህ የአርቲስት አጫሉ ሁንዴሳን መሞት ተከትሎ ወደ ምስራቅ ኢትዮጵያ የሚወስዱ መንገዶች ተዘጋግተው ሰንብተዋልና አሁን ያለው የትራንስፖርት እንቅስቃሴ ምን ይመስላል? ያው አንቺ እንዳልሽ ያው ከሳምንት በላይ ነበረ ሀረብየ መንገዶች ተዘጋግተው የቆዩት ከሳምንት በላይ አርፊታ ጫሉ ላይ ከተፈጸመ ጀምሮ ከከተማ ከተማ የሚወስድ ከክልል ክልል ወደ ሶማሌ ክልል፣ ወደ ድሬዳዋ፣ ወደ አረብ እና ከዛም አልፎ ወደ አዲስ አበባ የሚሄዱ ዋና ዋና መንገዶች ዝግ ሆነው ቆይተዋል። በዛሬ ሁለት ግን አብዛኞቹ መንገዶች ክፍት ሆነዋል ወደ ሶማሌ ክልልም ወደ ድሬዳዋም ወደ አዲስ አበባ አዲስ አበባ የገባ መኪና መኖሩንም እንደዚ አረጋግጫለሁ አዲስ መንገዶች የተዘጉበት ምክንያት ምንድን ነው ማን የዘጋቸው ለማጣራት ሞክረሃል መንገዱ የተዘጋ መጀመሪያ ላይ አርፊካጃን ላይ ጥቃት መፈጸሙ ተከትሎ በፍራቻ ያ ጥቃቶቹ በብዛት እንቅስቃሴ እንደገታ ነው የሚያደርገው ከዛ ውጭ የአድማ ጥሪ የሚያደርጉ ወጣቶች እንደነበሩ እንደዚህ ኢንፎርሜሽን ደረጃ ሰምቻለሁ የሁለቱ ና የደህንነት ስጋት በዋና ለትግማ በማለቱ ምክንያት እንቅስቃሴ በገጥፎት በቆየ ነው። እኔ የሰማሁት በአሁኑ ሰዓት ነው። መንገዶች በመዘጋታቸው በአጠቃላይ በዛ አካባቢ ያሳደረው የኢኮኖሚ ተጽዕኖ ምን ይመስላል? ቆንጆ ጥያቄ ነው። የኢኮኖሚ ጫና ነው፣ በጣም ከፍተኛ ነው። በሚታወቀው የምስራቅ ኦሮሚያ በብዛት የሀረርጊ አካባቢ ማለት ነው። ዋነኛው የአትክልትና ፍራፍሬ እንዲሁም የጫት አምራች አቅራቢ ነው ለድሬዳዋ አስተዳደር፣ ለሶማሌ ክልል እና ለጎረቤት ሀገራት ማለትም ለጅቡቲ እና ለሶማሊያ ዋነኛ ንክልት ውጤቶች አሉ። ሽንኩርት፣ ቲማቲም፣ ድንች፣ ሰላጣ የመሰሉት ምግቦች እና ድምጫት ጫት ዋነኛ አቅራቢ የመስራ ቃራት ዜ ነው እና እነኛ አካባቢዎች የመንገዶች በመዘጋጋታቸው እነኛ አቅርቦቶች በመቋረጣቸው የአካባቢው ሕዝብ ደግሞ የእለት የእለቱ ምግብ በየእለቱ እየገዛ ከአዲስ ከአዲስ ሚጠቀማ ሕዝብ በመሆኑ ለእነኚህ ችግሮች በጣም ተጋልጦ ቆይቷል። በአዛኝ መረጃ እንዲ አስደግፍ ለመናገር ያህል ድሬዳዋ ላይ አሁን ከዚህ በፊት ተቃውሞ ከመፈጠሩ በፊት ጫት ላይ መካከለኛ መደብ የከተማ ነዋሪ እንደየ አቅሙ ከአምሳ ብር እስከ ሁለት መቶ ብር ነበር በቀን ይገዛ የነበረው። በአሁኑ ሰዓት በዚህ ተመሳሳይ መጠን ያለው ጫት ከሶስት መቶ ብር እስከ አንድ ሺ ብር ያወጣ ነበረ። በዛሬ ወልክ ሽ መረጋጋት ሁኔታ ሳይቷል። ቲማቲም፣ ሽንኩርት እዚህ ላይ በማስታጠቢያ ሳን ነው የሚሸጠው። በኪሎም የሚሸጥ አለ እና በማስታጠቢያ ሳን ከዚህ በፊት መቶ ሀያ ብር የነበረው እስከ ሁለት መቶ አምሳ ብር ገብቶ ነበረ። በዛሬ ሁለት ወደ ሁለት መቶ ብር ወርዷል። መንገዱ መከፈቱን ተከትሎ ወደ ሶማሌ ክልልም በዚህ ጠይቄ ነበር። ጅጅጋ ከተማ ላይ ጫት ከዚህ በፊት መካከለኛ የሆነ ሰው በቀን ሶስት መቶ ብር ነው ጫት የሚገዛው ያኔ ሶስት መቶ ብር ይሸጥ የነበረ ጫት በአሁኑ ሰዓት ስድስት መቶ ብር ነው የሚሸጠው። በገዛ ሙሉ በሙሉ ያልቀረበበት ወቅት ነበረ። ቲማቲም ሁለት ኪሎ ቲማቲም መቶ ሰማንያ ብር ተሽጧል። ክላዘ ትላንት ሁለት በፊት ሀምሳ ብር ይሸጥ የነበረው ማለት ነው። ድንች ሶስት ኪሎ መቶ ሀያ ብር ተሽጧል። ስም በፊት ብዛ ሀምሳ ብር የነበረ ነው። ይሄ እንግዲህ መንገዱ ከተከፈተ በኋላ ና ዛሬ እንትናል ነው። ከዛ በፊት ሙሉ በሙሉ አቅርቦት ያልነበረበት ሁኔታ ነበረ። አንድ ፍሬ ቲማቲም አንዷ ፍሬ አስር ብር ይሸጥበት የነበረበት ሁኔታ ነበረ። ጅጅጋ ላይ ጎረቤት ሀገራትም ላይ ተመሳሳይ ነገር ነው ያለው። ሶማሌላንድ ላይ ጥቃት መሆን ያትክልቱ ሴቶች በጣም ውድ እንደሆኑ ነው የሚኒስትር ሚዲያዎቻቸው በዋና ዋና ሚዲያዎቻቸው መገናኛ ብዙኃኖቻቸውም ላይ መነጋገሪያ ሆኗል። ጅቡቲም ላይ እንደዚሁ ነው። ጫት ከመጀመሪያው ቀን በኋላ ከየመን ነው ጫት ማስመጣት ጀምሮ የነበረው ከዛ ውጪ ወደ ጅቡቲ አሁን ጫት አቅርቦ የነበሩት ሶስት ድርጅቶች አሉ፣ የተፈቀድላቸው እነሱ ማቅረብ ሳይችሉ ሲቀሩ ለግለሰቦች ሁሉ እንዲፈቅዱ የጅቡቲ መንግስት የአሰራር ማሻሻያ አድርጓል። አትክልትም እንደዚህ ከፍተኛ ጥረት ተፈጥሯል በጅቡቲ እና የጅቡቲ መንግስት ሌሎች አማራቶች ከሌሎች ሀገራት መግዛትንም እንደዚህ እያሰበበት ነው። እየተባለሽን ነገር ነበር፣ ኢንፎርማሌ ማለት ነው። እና ኦቨሮል በአጠቃላይ አሁን መንገዱ መከፈቱን ተከትሎ በዛሬ ዕለት እና በትላንትና ዕለት በከፊል ዋጋዎች፣ በተወደደ ዋጋ ድል በበቂ አቅርቦት እየቀረቡ ያሉበት ሁኔታ ሰይጣን በአጠቃላይ የአንዱ ኢኮኖሚ ብቻ ነው። ይህን ይመስላል። በዚህ ጉዳይ ላይ የከተማውን አስተዳደር ልታገኝ ሞክረሃል ከእነሱ ያገን ያገኘኸው ምላሽ አለ? በዛሬው ዕለት ጠዋት ላይ የድሬዳዋ አስተዳደር ከንቲባ አቶ አህመድ ማህመድ ቡል አናገሪያቸው ነበረ። ተመሳሳይ ነገር ነው እሳቸው የተናገሩት የአትክልት ና ጫት ዋጋ ውድነት በዋናነት ከመንገዱ መዘጋት ጋር የተያያዘ እንደሆነ ና ይህም ከዛሬ ጀምሮ መቀረፍ የሚጀምር መሆኑ ገልጸው ነበር። ይህን ያሉ ጠዋት ላይ ነው። ከሰዓት በኋላ ልክሳቸው ሳቸው እንዳሉትም ብዙ ነገሩ አትክልት እንጫትም ሙሉ በሙሉ ገብቷል። ድምጻቸውን ናፍስማሽ ጥሩ። እስኪ ትንሽ አሰማኝ። እንደው በአጠቃላይ አዲስ፣ በአሁኑ ወቅት እዛ አካባቢ ያለ የጸጥታ ሁኔታስ ምን ይመስላል? የጸጥታ ሁኔታ ከሞላ ጎደል ሰላማዊ ነው። ግን ያው ውጥረት አለበት። የተለያዩ አሉባልታዎች ይነገራሉ። ነገር ና ይመን ጊዜ እንደዚህ የሆነ የተባለ ስጋቶች አሉ። ሰው በነጻነት እንትን እያለ አይደለም፣ እና ስጋትና ውጥረቱ አለ። ከሞላ ጎደል ግን ያው ሰላማዊ ሁኔታ አለ። አልፎ አልፎ፣ በጣም አልፎ አልፎ ቢሰሙ ጥቃቶች አሉ። ከሞላ ጎደል ሰላማዊ ነው የሚባል ሁኔታ ነው ያለው። አዲስ፣ መረጃዎቹን ስላደረስከን እናመሰግናለን። መልካም ምሽት። እሺ፣ እግዚአብሔር ይስጥልኝ በጣም። አስረኛው የኢትዮጵያ ክልል ሆኖ የተሰየመው ሲዳማ ክልል ምክትል ፕሬዚደንቱንና የጠቅላይ ፍርድ ቤቱን ፕሬዚደንት ሰይሟል። ዮናታን ዘብዲዮስ ከሐዋሳ ዝርዝሩን ይዟል። በክልሉ የመጀመሪያው ፕሬዚዳንት በአቶ ደስታ ሌዳሞ ለክልሉ ምክር ቤት ቀርቦ የክልሉ ምክትል ፕሬዚዳንት ሆነው የተሸሙት አቶ በቀለ ትንሳኤ ሲሆኑ ምክር ቤቱ ሹመታቸውን በሙሉ ድምፅ አጥርቆላቸዋል። አቶ ደሚሰ ዱላቻ ደግሞ የክልሉ ጠቅላይ ፍርድ ቤት ፕሬዚዳንት በመሆን ተሽሟዋል። ምክር ቤቱ የሌሎች ክልል ቢሮዎችን ኃላፊዎች ሹመት ያጠርቃል ተብሎ ተጠበቀ ቢሆንም የክልሉ ፕሬዚዳንት አቶ ደስታ ሌዳሞ የአስራ ስድስት ቢሮ የስራ ኃላፊዎች ሹመት ለሌላ ጊዜ እንድተላለፍ ምክር ቤትን ጸድቀው ተፈቅዶላቸዋል። አቶ ደስታ ሌዳሞ የክልሉ የመጀመሪያው ፕሬዝዳንት ሆነው የተሾሙት ቅዳሜ ዕለት የሲዳማ ክልል በይፋ ሲመሰረት ነበር። በዕለቱም አንድ መቶ ዘጠና አባላት ያለው የክልሉ ምክር ቤት ተቋቁሟል። በዚህ ወቅት አቶ ደስታ ሌዳሞ እንዲህ ብለው ነበር። ከሁሉ አስቀድሜ የዘመናት የሲዳማ ሕዝብ ክልል ሆኖ የመደራጀት እያገኝ በዛሬው ዕለት ፍጻሜ በማግኘቱ እና የስዳማ ብሔራዊ ክልላዊ መንግስት በመመስረቱ እንኳን ደስ አላችሁ እንኳን ደስ አለን ለን ለማለት። የስዳማ ክልል ክልል ለመሆን የታገለው ክልል መሆን ሁሉንም ችግር ይፈታል ብሎ በማሰብ ሳይሆን የመልማትና የማደግ የተሻለ እድል ይዞ ይመጣል በማለት ነበር ያሉት አቶ ደስታ። ትግላችን አሁን መልኩን ቀይረዋል ብለዋል። የመንግስት ድርሻ በክልሉ የሚኖሩ የልማት አቅሞች በማቀናጀት ሁሉም በዝንባሌው ና የሚታቀፉበት ምቹ ሁኔታ መፍጠር ይሆናል። በዋናነት የአዲሱ ክልል ፈተና ሰፊ የሥራ ዕድል መፍጠር ሲሆን ኪራይ ሰብሳቢነትና ወሰኝነትን ታግለው በማሸነፍ እኩል ተጠቃሚነትን ማረጋገጥ ትኩረት የሚሰጠው ጉዳይ ይሆናል። ስለሆነም የልማት ፀር የሆኑ ለብነትን፣ አካባቢያዊነትን ወሰኝነትንና ኋላቀርነትን በመጠየቅ እኩል ተጠቃሚ የሚያደርጉ አሰራሮችን ለማስከበር የሚደረጉ የድርጅት እና የመንግስት ጥረቶችን እንድትደግፉና ስራ ሳይመርጡ በሚፈጠሩ እድሎች ተሳታፊና ተጠቃሚ ለመሆን እንድትዘጋጁ በዚህ አጋጣሚ ጥሪዬን አቀርባል ነው። ሲዳማ የራሱን እድል በራሱ የመወሰን የሚያስችል ህገ መንግስታዊ መብት ተሰጠው ቢሆንም ህግና ህገ መንግስቱን በማያከቡ አምባገነን ባሏቸው መሪዎች ታፍኖ ቆይቷል ብሏል። ይሁን እንጂ በቅርቡ ከቀድሞ ኢህአዴግ ከአሁኑ ብልጽግና ፓርቲ ሰንቅሎ ወጡ ያሏቸው የህዝብ መሪዎች የስዳማን ጥያቄ እንዲመለስ አድርገዋል ብለዋል። የህዝብ እንባና ልቅሶም በእነዚህ ህዝብ ልጆች ታብሷል ነው ያሉት። በለውጥ አመራርና ስርዓት ስጋቤ ምድራሽ አግኝተው እነሆ በዛሬው ቀን የመቶ ሰላሳ ዓመት ቋጥሮ ተሰጥተው የስዳማ ብሔራዊ ስላዊ መንግስት ተመስርተዋል። ስለሆነም ደጋሚ እንኳን ደስታ ናቸው እንኳን አዲሱ የሲዳማ ክልል የተቀሩ ካቢኖችን በአጭር ጊዜ ውስጥ ያዋቅራል ተብሎ ይጠበቃል። ሲዳማ ክልል ሆኖ ለመደራጀት የሚያስችለውን ውሳኔ ህዝብ በማካሄድ ዘጠና ስምንት ነጥብ አምስት ድምፅ በማግኘት ራይ ያረጋገጠው ህዳር አስር ሁለት ሺህ አስራ ሁለት ዓመተ ምህረት ባካሄደው ምርጫ ነበር። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ አዋሳም። ዳይቨርሲቲ ቪዛ ሎተሪ ወይም ዲቪ ሎተሪ ተብሎ በሚታወቀው ዩናይትድ ስቴትስ በዕጣ በምትሰጠው የቪዛ መርሃ ግብር በአስር ሺዎች የሚቆጠሩ ፍልሰተኞች ዩናይትድ ስቴትስ ገብተው የመኖርና የመስራት ፈቃድ ያገኛሉ በያመቱ። በአሁኑ ወቅት ግን በኮቪድ-19 ዓለም አቀፍ ወረርሽኝ ምክንያት የትራምፕ አስተዳደር በጊዜያዊ መልክ አቁሞታል። ባለፈው አመት እጣ ወጥቶላቸው አሜሪካ ከገቡ ፍልሰተኞች አንዳንዶቹ ታዲያ የአሜሪካ ህልማቸውን የማሳካቱ ተግባር ላይ እንዳልቀናቸው እንደሚናገሩ ሪፖርተራችን ቪና ሙብታዲ ዘግባለች። አዳነች ትሳይ ታቀርበዋለች። ኤሪክ አላምሻ የተባሉ ሰው የዳይቨርሲቲ ወይም የብዝሃ ቪዛ እድል አግኝተው ባለፈው ታህሳስ ወር ከባለቤታቸው ከባለቤታቸውና ሁለት ልጆቻቸው ጋር ሆነው ከኢንዶኔዥያ መጡ። በኢንዶኔዥያ መዲና ጃካርታ ለስምንት ዓመታት ያህል በኮምፒውተር የስራ ዘርፍ ነበር የተሰማሩት። ሆኖም እስካሁን ባሉ ጊዜ የሙሉ ቀን ስራ ለማግኘት እንዳልቻሉ አላምሻ ይናገራሉ። Out of all the applications I sent, whether retail or other jobs in the IT field, ስራ ለማግኘት ካስገባዋቸው ማመልከቻዎች ሁሉ በስልክ ምላሽ የማገኘው የመድኃኒትና የምግብ መሸጫ መደብሮችንና የቤት ማደስ ስራዎችን ከመሳሰሉት ነው። ምናልባት የኮምፒውተር ክህሎት የሚጠይቀውን ስራ መፈለጉን ላቆየው መሰለኝ። አላምሻ በአሁኑ ወቅት ለመኖር ሲሉ ሆም ዲፖ በተባለ ሜሪላንድ በሚገኝ የህንፃ ስራና መሰል እቃዎች በሚሸጡበት መደብር ይሰራሉ። በዓለም አቀፉ ወረርሽኝ ወቅት ስራ ካላቆሙት ወሳኝ ከሚባሉት መደብሮች አንዱ ነው። ቪኒ አግኔሽያም የግሪን ካርድ እጣ ደርሷቸው ከኢንዶኔዥያ የመጡ ናቸው። የጥርስ ሐኪምነት ትምህርታቸውን ሊጨርሱ አንድ ዓመት ሲቀራቸው ባለፈው ታሳስ ወር ከሱማትራ ደሴት ወደ ኒውዮርክ መጡ። የኮሌጅ ዲግሪም ሆነ የስራ ልምድ ስለሌላቸው የሙሉ ቀን ስራ ማግኘት ከባድ ሆኖባቸዋል። በኮሮና ቫይረስ ምክንያት ከመዘጋቱ በፊት ለጥቂት ወራት ያህል በአንድ የጃፓን ምግብ ቤት ለተወሰኑ ሰዓታት ይሰሩ ነበር። ከዓለም እጅግ ውድ የኑሮ ደረጃ ያላቸው ከሚባሉት ከተሞች አንዷ በሆነችው ኒውዮርክ የስራ አጥነት ኑሮን መግፋት ጀመሩ። ኒውዮርክ ከተማ በኮሮና ቫይረስ ተጠቅታ እንደነበር የሚታወቅ ነው። አግኔሻ ስለ ኒውዮርክ ኑሯቸው ያብራራሉ። ቡካን ቹማ ሶአል ኮሮናኛ አጃ ማይ ፓረንትስ አር ወሪድ አባውት ሚ ናት ኦንሊ ቢካውስ ኦፍ ዘ ኮሮና ቫይረስ በት ፋይናንሽሊ አስ ዌል። ቤተሰቦቼ ስለ እኔ ያስባሉ ኮሮና ቫይረሱን በሚመለከት ብቻ ሳይሆን ገንዘብም ስለሌለኝ፣ ስራ አጥ በመሆኔ እንዴት ትኖራለች የሚለው ያሳስባቸዋል። ህጋዊ የመኖሪያ ፈቃድ ስላለኝ የመንግስት እርዳታ አገኛለሁ፣ ስለዚህ አታስቡ አልኳቸው። አግኔሺያ የሚያገኙት መንግስታዊ እርዳታ መንግስት ለችግር ማቅለያ የመደበው 1200 ዶላር እና በቫይረሱ መዛመት ምክንያት ከስራ ለተፈናቀሉ ሰዎች የሚሰጠው በሳምንት 600 ዶላር ነው። ስራ ፍለጋ ላይ ባሉበት በአሁኑ ወቅት ለቤት ኪራይ፣ ለምግብና ለሌሎች አስፈላጊ ነገሮች የሚከፍሉት ከዚሁ ነው። ዓላም ሻህና ቤተሰባቸው በበኩላቸው ሁኔታዎች ባያስተማምኑም አሜሪካ ውስጥ ለጀመሩት አዲስ ኑሮ ተስፋ እንደሚታያቸው ገልጸዋል። ባለቤታቸው ሳሪ አላምሻ ያብራራሉ። እኛ እዚህ የመጣ ነው ለልጆቻችን ብለን ነው። ልጆቻችንን ለማስተማር የሆነው ቢሆን እንዘልቀዋለን የሚል ውሳኔ ላይ ደርሰናል። ነገሮች አሁን ካለ ሁኔታ እንደሚሻሉ ተስፋ አደርጋለሁ። አላምሻ እና አግኔሽያ በየዓመቱ ወደ ዩናይትድ ስቴትስ ከሚመጡት 55 ሺህ የግሪን ካርድ ሎተሪ ያገኙ ፍልሰተኞች መካከል ናቸው። ብዙዎቹ ደግሞ ከኑሮ ጋር እየታገሉ የሚኖሩ ናቸው። አመሰግናለሁ አዳነች። ይህ የአሜሪካ ድምፅ There are 25 million adults and children suffering from labor and sex trafficking worldwide. That desecration of the inherent value and immeasurable worth of human beings በዓለም ዙሪያ ከ25 ሚሊዮን በላይ አዋቂዎችና ሕፃናት በአስገዳጅ የጉልበት ሥራዎች ውስጥ በወሲብ ንግድና ሕገ ወጥ የሰዎች ዝውውር እየተሰቃዩ ነው የሰው ልጆች በተፈጥሮ ያለን ሰብአዊ ሴት በዋጋ የሚለካ አይደለም በእግዚአብሔር ምሳሌ የተፈጠርንንን እንደ እውነቱ ከሆነ ህገወጥ የሰዎች ዝውውር በጣም አስነዋሪ የሆነ ድርጊት ነው። ርዕሰ አንቀጹ በመቀጠል ባለፈው ዓመት ፕሬዚደንት ትራምፕ በ2019 ሪፖርት መሰረት በዝውውር ተሳትፏቸው ከአንደኛ እስከ ሶስተኛ ደረጃ በተሰጣቸው 15 መንግስታት ላይ የተወሰኑ የእርዳታ አይነቶች ማዕቀብ እንዲጣል መደረጉን አስታውቋል። ፕሬዚደንቱ በዚህ ዓመት ጥር ወር ላይ የወሲብ ንግድ ዝውውርና የጉልበት ብዝበዛን ለመዋጋት አሜሪካ ወደ ግማሽ ቢሊዮን ዶላር የሚጠጋ በጀት መመደቧንም መናገራቸውን ርዕሰ አንቀጹ ያስረዳል። የውጭ ጉዳይ ሚኒስትር ማይክ ፓምፔዮ በ2020 ህገወጥ የሰዎች ዝውውር ሪፖርት ላይ የተመዘገቡ በርካታ ስኬቶች መኖራቸውን በመጥቀስ የሚከተለውን ተናግረዋል። በዚህ ዓመት 22 ሀገራት የደረጃ ማሻሻዮችን ያደረጉ ሲሆን ከነዚህ ውስጥ 13ቱ ከሰሐራ በታች በሚገኙ የአፍሪካ ሀገሮች ውስጥ ያሉ ናቸው። ሪፖርቱ በመንግስት ደረጃ አስገዳጅ የጉልበት ስራዎች ላይ በመሳተፍ ከአንደኛ እስከ ሶስተኛ ደረጃ የተመደቡ አገሮችን ለይቷል ያለው ርዕሰ አንቀጽ ከነሱ መካከል ቻይና አንዷ ስትሆን፣ የቻይና ኮሚኒስት ፓርቲ እና በመንግስት ይዞታ ስር ያሉ ድርጅቶች ዜጎችን በአስገዳጅ የጉልበት ስራዎች ያሰማራሉ በማለት ከሷል። በመቀጠልም ቤልት ኤንድ ሮድ ተብሎ በሚጠራው የቻይና የዓለም አቀፍ የልማት ስትራቴጂ ላይ አሰቃቂ ሁኔታዎች መታየታቸውንም ገልጾ፣ እንዲሁም እሁሩና ሌሎቹንም ንዑሳን የሙስሊም ማህበረሰብ አባላት በዚህን ጂያንግና ከዚያም ባሻገር ባሉት አካባቢዎች ለግዳጅ የጉልበት ስራ በከፍተኛ ሁኔታ ተጋልጠዋል ብለዋል። ርዕስ አንቀጹ በመቀጠል በኩባ የካስትሮ አገዛዝ ቁጥር አንድ የገቢ ምንጭ የሆነው የሕክምና ተልዕኮ ፕሮግራም ነው። በአለም ዙሪያ በስልሳ አገሮች ሀገሮች ውስጥ የሚያገለግሉ እስከ 50 ሺህ የሚደርሱ የኩባ ሕክምና ባለሙያዎች አሉ፣ ካለ በኋላ ከእነዚህ ውስጥ ብዙዎቹ ሐኪሞች እየተገደዱና በተቀነባበረ መንገድ በእነዚህ መርሃ ግብሮች መሳተፋቸውን በመጥቀስ አገራቸውን እየከዱ በየወጡበት እንደሚቀሩ ሪፖርት ማድረጋቸውን ርዕሰ አንቀጹ ያትታል። አያይዞም በግዳጅ የተሰማ የተማሩ ሐኪሞችን ፓስፖርት በመውረስ ድብቅ ኮንትራክቶችን በመፈራረም እንዲሁም ለገዥው ወገን ቀጥተኛ ክፍያን በማጋራት ህገወጥ ዝውውሩን እንደሚያቀናብሩ የሚያመለክቱ ግልጽ መረጃዎች ቢኖሩም ብዙዎቹ አገሮች ግን የህክምናው ተልዕኮ እንዲቀጥል ፈቅደዋል ሲል አንዳንዶቹን አገሮች ከሷል። የአሜሪካ የውጭ ጉዳይ ሚኒስትር ማይክ ፓምፔዮ በመንግስት የተደገፈን ህገወጥ የሰዎች ዝውውር በቀላሉ አንመለከተውም ማለታቸውም በጽሁፉ ተመልክቷል። በመጨረሻም ርዕሰ አንቀጹ የአንድ መንግስት አስፈላጊነት የዜጎችን መብትና ደህንነት መጠበቅ እንጂ መብታቸውን ለመጨፍለቅ አይደለም ካለ በኋላ ዜጎቹን በእንዲህ ያለ ጭቆና ወይም የህገወጥ የሰዎች ዝውውር ፖሊሲን ወይም አሰራር በገዛ ዜጎቹ ላይ የሚያካሂድ ማንኛውም መንግስትም ሆነ አሰራር የአሜሪካ መንግስት አይታገስም ሲል የእለቱ ርዕሰ አንቀጽ መልእክቱን ደምድሟል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ፕሮግራሟ ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ፕሮዲውሰሩ ንጉሡ ታምሬና እኔም አስተናጋጃችሁ ሰሎሞን አባተንን አብራችሁን ስለቆያችሁ እናመሰግናለን። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። እባኮ፣ ራሱን ከኮሮና ቫይረስ መጠበቅ አይዘናጉ። ኮሮና ቫይረስ አይታይም፣ ሁልጊዜ አጠገቦ አለ። እባኮ፣ ራሱን ይጠብቁ። በእኛ በኩል ሰላም፣ ጤና ይስጥልን። በደህና ያደሩ። radios دم تساعير كلتن بعسران حمشتن بس أنا سان حدن بنائل سات على فيسبوك مش 4 4 حملة